ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ያግኙ። ሀገርኛ ሪፖርት። ለመላው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እምነት ተከታዮች እንኳን ለዛሬው የመስቀል በዓል በሰላም አደረሳችሁናል ነው ለዘመናት በሴረኞች ተንኮል ደብዝዞ የጠፋ የመሰለው አንድነትና ኢትዮጵያዊነታችን ወደ ቦታው እየተመለሰ ነው። ይህንን የሚያሳዩ ምልክቶች ከቅርብ ጊዜያት ወዲህ መታየት ጀምረዋል በሚል ጠቅላይ ሚኒስትር አብይ አህመድ የመስቀልን በዓል አስመልክተው ቅዳሜ መስከረም አስራ አምስት ቀን ሁለት ሺህ አስራ አራት ዓመተ ምሕረት ገልጸዋል። ኢትዮጵያዊነት እንደ ክርስቲያኖች መስቀል የመለያየት አፈር የተጫነው ቢመስልም አልተበጠሰም፣ ለሀገር ያለን ቀናኢነት የተዳፈነ ቢመስልም አልቀዘቀዘም በማለት በዚህ እንኳን አደረሳችሁ መልእክት ያስተላለፉት ጠቅላይ ሚኒስትሩ ጨምረውም የኢትዮጵያ ጠላቶች ህዝባዊ አንድነታችን ላልቶ እንደተበጠሰና እነርሱ በፈለጉት ጊዜ ሀገራችንን በቀላሉ ሊያፈርሷት እንደሚችሉ ደጋግሞ ዝተዋል። ዳሩ ግን ሁሉም እንደተናገሩት አልሆነም ሲሉም አመላክተዋል። የኢትዮጵያ ጠላቶች በአሰብ ፕሮፓጋንዳቸው የሀገራችንን ስም ሊቀብሩ ተባብረው ሲሰሩ ነበር። በውሸት የተቀመሙ ዜናዎችን በሚያሰራጩባቸው ሜዲያዎች አማካኝነት ያልተፈጠረውን ያልሆነውም ሆነ እያሉ በዓለም አቀፍ መድረኮች ላይ ኢትዮጵያ ቀና ብላ እንዳትታይ አቅማቸው የፈቀደውን ሁሉ አድርገዋል። ይሁንና እንደ ንግስት ኢሌኒ ያሉ ጀግኖች ሴረኞች የቀበሩት የመሰላቸውን ኢትዮጵያዊነትና ኢትዮጵያዊነትን አንስተውላታል፣ ብለዋል። በመላ ኢትዮጵያ አያሌ ኢሌኒዎች መጥተው ታሪክ እየሰሩ ነው ብሎ በክልሎች መካከል የነበሩ መስመር የሳቱ ፉክክሮች አሁን በትብብር ተለውጠዋል፣ ብለዋል ዶክተር አሊ። በዚህ አጋጣሚ በጅንታው ጥቃት የተጎዱ ዜጎቻችንን አለሁን ልንላቸው ይገባል። የከፈሉት ዋጋ ለኢትዮጵያ የተከፈለ ዋጋ ነው። የታመሙት የሕዝባችንን ህመም ነው። ከቤት ከቀያቸው የተፈናቀሉት ወገኖቻችንን መልሶ የማቋቋም የፈረሱ ትምህርት ቤቶችን የመገንባትና የወደሙ የጤና ተቋማትን በምትካቸው የመስራት ኃላፊነት በእያንዳንዳችን ትከሻ ላይ ነው። ይህን ሁሉ አውቀን ከአሁኑ ገባችንን አጥብቀን በማሰር መነሳት አለብን በማለት መለክታቸውን አጠቃለዋል። ትናንት እሑድ የመስቀል በዓል በመስቀል አደባባይ በደማቅ ሁኔታ ተከብሮ አልፏል። ባለፈው ዓመት በሀገራችን እጅግ ተንሰራፍተው በነበረው የኮሮና ወረርሽኝ ምክንያት ህዝብ በብዛት ወጥቶ ባህሉን እንዳላከበረ የሚታወስ ነው። ያም የሆነው የኢትዮጵያ ኦርቶዶክስ ቤተክርስቲያንን እምነት ተከታዮች ሆን ተብሎ ለማሸማቀቅ ነው በማለት በስፋት ተወርቶ እንደነበር አይዘነጋም። ይህም የፖለቲካ ትርጉም ተሰጥቶት የኦርቶዶክስ እምነት አማኞች በብዛት ቁጣ አሰምተው እንደነበር ይታወሳል። በዚህ ዓመት የመስቀል አደባባይም እጅግ በአማረ ሁኔታ ደምቆ በመታደሱና እድሳቱም ሙሉ በሙሉ መጠናቀቁ እጅግ በርካታ ሕዝብ በስፍራው በመገኘት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን መስቀል የተገኘበትን በዓል በደመቀ ሁኔታ ለማክበር ተችለዋል። የሃይማኖት በዓላት የጸብና ረብሻ ከመሆን ተሸጋግረው ትናንት ውድ ሰላማዊ በሆነ ስነ ስርዓት ተከብሮ ተጠናቋል። በዚህ አመታዊ ሃይማኖታዊ በዓል ላይ ፕሬዚደንት ሳህለወርቅ ዘውዴ፣ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ አቡነ ማቲያስ፣ የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ እና ሌሎች ጉዳዩ የሚመለከታቸው ከፍተኛ የመንግስት ባለ ስልጣናት ደማቁን ስነ ስርአት ለመከታተል በፍተዋል። በስተ መጨረሻ አቡነ ማቲያስ በሀገራችን ሰላም እንዲሰፍን ምኞታቸውን ለመላው የኦርቶዶክስ እምነት ተከታዮች ተመኝተው ደማቁ ስነ ስርአት በችቦ በመለኮስ ተጠናቋል። አቶ ሽመልስ አብዲሳ የአዲሱ የኦሮሚያ ክልላዊ መንግስት ፕሬዚደንት ሆነው መመረጣቸውን የደረሰን ዜና አመለከተ። ጨፌው አቶ ሽመልስን የክልሉ ፕሬዚደንት፣ አቶ አውሎ አብዲን ምክትል ፕሬዚደንት፣ ወይዘሮ ሰዓዳን የክልሉ አፈ ጉባኤ፣ አቶ ኤልያስ ኡመታን ምክትል አፈ ጉባኤ አድርጎ ከመሾሙም ባሻገር አቶ ሽመልስ ያቀረቧቸውን የካቢኔ አባላት ጨፌው ማጽደቁን የደረሰን ዜና ጭም አመልክተዋል። በአሸባሪው የህወሓት ቡድን ተዋጊዎች ሁለት መቶ ሰባ አምስት ሺህ ሄክታር መሬት በአማራ ክልል ሳይታረስ እንደቀረ የእርሻ ሚኒስቴር አርብ መስከረም አስራ አራት ቀን ባወጣው መግለጫ አስታወቀ። በአማራ ክልል ሰሜን ወሎ፣ ዋግ ህምራ፣ ሰሜን ጎንደር ብቻ ሁለት መቶ ሰባ አምስት ሺህ ሄክታር መሬት ጦም አድሯል ተብሏል። በእነዚህ አካባቢዎች አንድ ሚሊዮን ሄክታር መሬት በዘር የተሸፈነ ሲሆን በአሸባሪው ቡድን የግፍ ወረራ ምክንያት እንክብካቤ ስለማይደረግለት በእንስሳት እየተበላና በአረም የተወረረ መሆኑን የግብርና ሚኒስትር መግለጫ ጨምሮ ያመለክታል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በሰባ ስድስተኛ የተባበሩት መንግስታት ጠቅላላ ጉባኤ ላይ በመገኘት መንግስት አሸባሪ ከሆነው ትነጋት ድብድር ሳይሆን ወደ ህግ ለማቅረብ በሚያደርገው ዘመቻ ላይ እየተረባረበ እንደሚገኝ በጉባኤው ላይ መግለጻቸውን የደረሰን ዜና አመለከተ። ታላላቅ መንግስታትን ጨምሮ አንዳንድ መንግስታት በኢትዮጵያ ውስጥ ጣልቃ መግባታቸውን አውግዘው ኢትዮጵያ በሰዋዝር ጣልቃ አልካ እንደማትገባል በመግለጽ ትልቅም ይሁን ትንሽ ሀገር በኢትዮጵያ ውስጥ ጣልቃ እንዲገቡ የማትፈቅድ መሆኗንም አስታውቀዋል። በዚህም ወቅት መንግስት በአዲስ መልክ በለውጡ ጉዞ ውስጥ እንደምትገኝ አስታውሰው፣ ለውጡ ግን በተረጋጋ ሁኔታ መተላለፍ እንዳልቻለ አስታውቀዋል። በጉባኤው ላይ ትህነግ የሰብአዊ ጥቃት መፈጸሙንና አሸባሪው ድርጅት ሀገሪቱን ለመበታተን የሚያደርገውን ጥረት ቀጥሎበታል ብለዋል። ይህም በታላላቅ ሀገሮች ጭምር ድጋፍ አግኝቷልም በማለት ተናግረዋል። ይህንንም ኮንነውታል። ኢትዮጵያ ለማንም ሀገር የደህንነት ስጋት ሆና አጣው ይህ የወደፊትም ዓላማዋ ነው ያሉት አቶ ደመቀ በሰው ሀገር ጣልቃ መግባትና መንግስትን በኃይል የመገልበጥ አባዜ ተገቢ አለመሆኑን ገልጸዋል። ከአዲስ አበባ ሰለሞን በቀለ፣ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።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 ፖድካስቶችን ባገኙበት መንገድ ሁሉ ነው።